የፌዴራል መንግስት የጸጥታ አካላት በኦሮሚያና በቤንሻንጉል አዋሳኝ አካባቢዎች ያለውን ችግር ለመፍታት ታጣቂዎች እንደሚገቡ ተገለጸ። የፌዴራል የጸጥታ አካላት ጣልቃ የሚገቡት ከኦሮሚያና ከቤንሻንጉል ክልሎች በቀረበው ጥያቄ መሰረት መሆኑን ብሔራዊ የጸጥታው ምክር ቤት አስታውቋል። እስክንድር ፍሬው አጠር ያለ ዘገባ ልኮልናል። የኢትዮጵያ ብሔራዊ የጸጥታ ምክር ቤት ዛሬ ያካሄደው ስብሰባ በምዕራብ ኢትዮጵያ በተለይም በኦሮሚያና በቤንሻንጉል ጉሙዝ አዋሳኝ አካባቢዎች ያለውን ሁኔታ የገመገመ ነው። ማምሻውን ይፋ የተደረገው መግለጫ እንዳለው ታዲያ በዚህ አካባቢ ያለውን የጸጥታ ሁኔታና ሰብአዊ ቀውስ መቆጣጠር ከሁለቱ ክልሎች አቅም በላይ ነው። ክልሎቹ ራሳቸውም የፌዴራል መንግስት የጸጥታ አካላት በህገ መንግስቱ መሰረት ጣልቃ ገብተው ችግሮቹን እንዲያረጋጉ መጠየቃቸው በመግለጫው ተጠቅሷል። እናም የፌዴራል የጸጥታ አካላት በአካባቢው ተሰማርተው የህግ የበላይነትን እንዲያስከብሩ፣ የተፈናቀሉ ዜጎችንም ወደ ቤት ንብረታቸው እንዲመልሱ መወሰኑን ምክር ቤቱ አስታውቋል። እነዚሁ የፌዴራል የጸጥታ አካላት ተጠርጣሪዎችን ወደ ህግ እንደሚያቀርቡ ማስረድቷል። መንግስት የህግ የበላይነትን ለማስከበር የሚወስደው ይህ እርምጃ በተለያዩ ክልሎችም ተጠናክሮ እንደሚቀጥል መግለጫው ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ